በጸረ ሽብር ሕግ ተከስሰው ተፈርዶባቸው የነበሩት የነ አቡበከር አህመድ መለቀቅን ሰምተን ወደ ቃሊቲ ማረሚያ ቤት አምርተን ነበረም። በጎሮ በኩል ወደ ቃሊቲ የሚወስደው መንገድ በመጨናነቁ መስመሩ ዝግ ሆኖብን በቅርበት ለመከታተል ያደረግነው ጥረት ባይሳካልንም ጠበቃቸው ወይዘሮ አዲስ መሐመድን አነጋግረናቸዋል። አዲስ አመትን በማስመልከት ነው የወጡት በነ አቡበክር መዝገብ ከተከሰሱት ዘጠኝ ሰዎች ይገኙበታል በነ ኤልያስ ከደር ከተከሰሱት ደግሞ አራት ሰዎች ነው የሚገኙበት አቡበክር አህመድ በድሩ ሁሴን ካሚል ሸምሱ ሙባረክ አደም ሸመከተ ሙሄ ኑሩ ቱርኪ ሙራድ ሽኩር ዩሱፍ ጌታቸው እነሱ የሚገኙበት ዛሬ ያው ከቤተሰብ ጋር ተቀላቅለዋል በነ ኤልያስ ከደር መዝገብ ደግሞ አብዱል መጅድ አብዱልከሪም ሙባረክ፣ ቶፊቅ፣ መሐመድ እና መሪ መሀያቱ አራቱ ወጥተዋል። ዛሬ እንግዲህ ያው ከእነ አቡበክር አራት ሰዎች አሉ የቀሩ። የእነሱንም ጊዜ ቀርባለ አድርግልን ነው የምለው። በጣም ደስ ይለኛል ደንበኞች የመፈታታቸው። ቀደም ሲል የእነ አቡበክር አህመድ ጠበቃ የነበሩትና ፈቃዳቸው የተሰረዘባቸው ጠበቃ ተማም አባቡል ግንም አነጋግረናቸው ተከታይን ብለውናል። እነዚህ ሰዎች ሰዎች በተደጋጋሚ ተደጋግረናል፣ እና የታሰሩት የሙስሊሙን ማህበረሰብ የመብት ጥያቄ ለመንግስት አቅርቦ ከመንግስት ጋር ሲደራደሩ የነበሩ ሰዎች ናቸው። መንግስትም ህጋዊነታቸውን ተቀብሎ ጭምር ሲደራደር ነው የነበረው ከነሱ ጋር እና መልሶ ለሱ በማይመች ሁኔታ ላይ ሲሆን ሀሳቡ እነዚህ ሰዎች አፍሮ በሽብርተኝነት ከሶ በሽብርተኝነት መክሰሱ አይደለም ያለ ብዙ ማስረጃ ተከላከሉ ብሎ ከሶስት ከስድስት ስድስት ሺህ ከስድስት ሺህ ገጽ በላይ ብዙ በቶዎች የሚቆጠሩ ምስክሮች በቀረቡበት ሁኔታ የነሱን የመከላከያ ምስክር በስድስት መስመር አልፎ ፍርድ ቤቱ ከማይገናኝ ከነታይላንድ ከነበርማ ጋር በማመሳሰል ጉዳዩ የጉዳይ ጥፋተኝነት ውሳኔ አልፎ አሳልፎ ያ ሁሉ አመት ይጣልባቸው ምንም አይነት የህግ ድጋፍ ሳይኖረው ስለሆነ መጀመሪያውኑ ጥፋተኝነቱን ስህተት ነው የተደረገው ነገር ሁሉ ስህተት ነው፣ እና ያን ስህተት ማረም ግን ተገቢ ነው ብዬ አምናለው። የይቅርታ ህጉ በ ፀረ ሽብር ህግ የተከሰሱትን እንደማያካትት ገልጾ እያለ የእነዚህን መፈታት መንግስት ራሱ ፖሊስ ራሱ ከሳሽ ራሱ ፈቺ መሆኑን የሚያረጋግጥና የደረሰበት የፖለቲካና ዲፕሎማሲያዊ ጫና ከፍተኛ መሆኑን ያሳያል የሚሉና ሌሎች ትችቶች በየማህበራዊ ድረገጾች እየተሰነዘሩ ነው። በዚህ ጉዳይ ጠበቃ ተማም አባቡልጉን አነጋግረናቸው ተከታይን ብለውናል። እኔ የምለው ስለዚህ ምን አለ መሰለህ፣ በዚህ ጉዳይ ላይ ብዙ ህጋዊ ነገር አይታየኝም። እውነቱን ለመነጋገር ብዙ ህጋዊ ነገር አይታየኝም። ምክንያቱም የምህረቱ ጥያቄ ያካሄዱም ጥያቄ ፕሮሲጀራሊ ስህተት ነው። ግን እኔ ያው እንደተበቃም እንደግለሰብም እንደ ኢትዮጵያ ኢትዮጵያዊ ዜጋ መፈታታቸው ስህተት አይደለም። መፈታት አለባቸው። መታሰራቸው፣ አካሄዱ ሁሉ ግን ስህተት ነው በሙሉ በህግ በኩል። ሰዎቹ ለቤተሰቦቻቸው መብቃታቸው ለቤታቸው መብቃታቸው ትክክል ነው። ግን ፕሮሲጀራሊ ሁሉ ነገር ነው ምክንያቱም የታሰሩበት መልክ ስህተት ነው የጥፋተኛ የተባሉበት መልክ ስህተት ነው ቀጥሎ ምህረት ባልጠየቁበት ሁኔታም ያው በህግ ህግ አንጻር ያለው ነገር የህጋዊ አይመስለኝም ዞሮ ዞሮ ግን እኔ መፈታታቸውን ትክክል ነው ብዬ ይቀበላሉ በተመሳሳይ ዜና አዲሱን አመት ምክንያት በማድረግ የትግራይ፣ የደቡብ፣ የኦሮሚያ ቤንሻንጉል ጉምዝና የአፋር ክልላዊ መንግስታት በድምሩ ወደ 10ሺ የሚጠጉ እስረኞችን በይቅርታ እንደለቀቁ የመንግሥት መገናኛ ብዙሀን ዘግቧል። ይቅርታው በሴቶች ላይ ፆታዊ ጥቃት የፈጸሙ በሰዎች ዝውውርና በሙስና የተከሰሱትን እንደማያካትትም ተገልጿል። ለዶቸ ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም